ባለብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ማክሰኞ ሐምሌ 13 ቀን 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከእነዚህ መሀል በእስልምና እምነት ተከታዮች ዘንድ የኢድ አላድሃ አረፋ በዓል እየተከበረ ይገኛል። ከ500 በኋላም 11 ምናምን ውስጥ ገብተናል ማለት ነው። ይህ ማለት ሌላ ቃል የተገባልን 100 ሺ ብሮ የሚመጣበት ወቅት ከ700 ሺህ ብር አለፍን ማለት ነው። በዓሉን በማስመልከት በዩናይትድ ስቴትስ የሚገኙ ኢትዮጵያዊ የእስልምና ሃይማኖት ተከታዮች በህዳሴ ግድብ ዙሪያ የሚያደርጉትን እንቅስቃሴ የሚያስቃኝ ዘገባ ይኖረናል። ትልቅ ህመም ውስጥ ሆነ እንኳን ሀሳባቸውን በሙሉ ልብ ለመግለጽ ሊቸገሩ ይችላሉ። ስለዚህ ሴትን ልጅ ትምህርት ማስተማር የማህበረሰብን ድምፅ መመለስ ማለት ነው። የሰማችኋቸው በአፍሪካ ሴት ተማሪዎች በሚያጋጠሟቸው በርካታ ተግዳሮቶች ምክንያት ትምህርታቸውን እንዳያቋርጡ እያገዘ የሚገኘው ካምፌድ የተሰኘ ተቋም ተወካይ ናቸው። በሴት ተማሪዎች ትምህርት ዙሪያ ሰፋ ያለ ዘገባ ይኖረናል። ሰላም። ጤና ይስጥልኝ፣ እንደምን አምሽታችኋል። በዛሬው ዕለት የአረፋ በዓልን እያከበራችሁ ለምትገኙ መላው የእስልምና ሃይማኖት ተከታዮች በጋቢና ቪኦኤ ባልደረቦች ጋር በመሆን እንኳን አደረሳችሁ እንላለን። ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን እንሰማለን። habt da Musik. አመሰግናለሁ ስመኝሽ። ኢትዮጵያ ሁለተኛ ዙር የህዳሴ ግድብ የውሃ ሙሌት ስርዓት ትናንት ማጠናቀቋት ሰምቷል። ግድቡ ሞልቶ ውሃ ባናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ ውሃ መስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ናቸው። ሁለተኛው ሙሌት መጠናቀቁ በሁለት ተርባይኖች ኃይል ለማመንጨት እንደሚያስችልም ተናግረዋል። የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ከዚህ በኋላ እስከ ሶስት ወራት ባሉት ጊዜያት ኃይል ማመንጨት ቀጣዩ ስራ መሆኑን ተናግረዋል። ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከሙሌቱ በኋላ ባለው የክረምት ጊዜ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት አብራርተው ሁለቱ የታችኛው ተፋሰስ ሀገራት ግድቡ እንደሚጠቅማቸው በመረዳት በመልካም ጉርብትና ለመኖር መዘጋጀት እንዳለባቸውም ጠቁመዋል። በግድቡ ጉዳይ በሦስቱ ሀገራት መካከል ያለው አለመግባባት አሁንም እንደቀጠለ ሲሆን፣ የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል እንደሆነ በርካታ የዘርፉ ምሁራን ይስማማሉ። ዘገባው የኬኔዲ አባት ነው። ህዋትን በመደገፍና ሁከት ለማስነሳት ዝግጅት በማድረግ የተጠረጠሩ 325 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ በወጣው መግለጫ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር፣ እንግልትና የንግድ ቤት መዘጋት እርምጃ እንደሚፈጸምባቸው መረጃዎች እንደደረሱት መግለጹ ይታወሳል። ከዚህ ጉዳይ ጋር በተያያዘ ባለፈው ሳምንት መጨረሻ መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ሕዋትን በመደገፍ የተጠረጠሩ 320 ግለሰቦች በቁጥጥር ስር መዋላቸውን አስታውቀዋል። በተጠርጣሪዎች ቤት እና የንግድ ድርጅቶች በተደረገ ብርበራ የተለያዩ የጦር መሳሪያዎች መያዛቸውን የሚገለጹት ኮሚሽነሩ እርምጃው ከብሔር ጋር የተያያዘ አይደለም ብለዋል። የፖሊስ እርምጃ በትግራይ ተወላጆች ላይ ያነጣጠረ መሆኑን የጠቁመው የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ በትግራይ ክልልም የህወሓት ተቃዋሚ ናቸው ተብሎ የተፈረጁ ንጹሐን ስለመገደላቸው ማስረጃዎች ደርሰውኛል ማለቱ ይታወሳል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በኢራን መንግስት የአፈና ጥቃት አነጣጥሮባት ከነበረችው የአሜሪካ ድምጽ ጋዜጠኛ ጋር መነጋገራቸው ተሰማ። ብሊንከን በትዊተር ገጻቸው ላይ ከቪኦኤ የፐርሽያ ቋንቋ ክፍል ባልደረባ ማሺ አለንጃድ ጋር ጥሩ ንግግር ማድረጋቸውን ጠቅሰው የዩናይትድ ስቴትስ መንግስት በመላ ዓለም ላይ የነፃ ጋዜጠኞችን እጅግ አስፈላጊ ስራ ሁልጊዜም እንደሚደግፍ ገልጸዋል። ከብሊንከን ጋር 15 ደቂቃዎችን ያክል መነጋገሯን የገለጸችው አለንጃል በበኩሏ ኢራን ጋዜጠኛዋን የአሜሪካ ምድር አፈና ለመውሰድ ማሰቧ በእጅጉ አስደንጋጭ እንደሆነባቸው መናገራቸውን አክላለች። ዩናይትድ ስቴትስ የኢራንን መንግስት ለአፈና ውጥኑ ተጠያቂ እንደምታደርግ አረጋግጠውልኛል ብላለች። በኒውዮርክ ብሩክሊን የምትኖረው አላንጃድ በማህበራዊ መገናኛ ገጿ በኩል የኢራን ጥቃት ኢላማ መሆኑን ይፋ ካደረገች በኋላ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሳኢድ ካታቢዛድ ውንጀለውን መሰረት የሌለውና ለምላሽ የማይበቃ ዋጋቢስ ክስ ሲሉ አጣጥለውታል። በኢራቅ በደረሰ የጎዳና ላይ ቦምብ ፍንዳታ ሰላሳ ሰዎች መሞታቸውን ባለስልጣናት አስታውቀዋል። ባለሥልጣናቱ ጥቃቱ የተፈጸመው ውሃሌት ገበያ ተብሎ በሚጠራው በሳዲር ከተማ በሚገኝ ስፍራ እንደሆነ ተናግረዋል። በኃይለኛው ፍንዳታ ከመዋቾች በተጨማሪ በርካቶች መቁሰላቸውን ማንነታቸውን የደበቁ የሕክምና ባለሙያዎች አስታውቀዋል። ፍንዳታው የደረሰው ለኢዳል አዳ በዓል መቃረቢያ ገበያው በደራበትና ሸማቾች አስቤዛና ስጦታዎችን ለመግዛት በተሰማሩበት ወቅት ነው። ጠቅላይ ሚኒስትር ሙስጠፋ አልካዳሚ የአካባቢውን ፖሊስ የፖሊስ ስምሪት ኃላፊ በቁጥጥር ስር እንዲውል አዘዋል። ምርመራውም ተጀምረዋል። በዚህ ዓመት ብቻ በተጨናነቁ ገበያዎች ላይ የኃይለኛ ፈንጂ ጥቃት ሲደርስ ይሄ ለሦስተኛ ጊዜ ነው። ሰላሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቸው የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበየነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ሊያድርሱን። አሁን ቀዳሚ ወደ ሆነው አብይ ዝግጅታችን እንለፍ ዛሬ በእስልምና እምነት ዛሬ በእስልምና እምነት ተከታዮች ዘንድ የኢድ አልአድሃ አረፋ በዓል እየተከበረ ይገኛል። በዋዜማው መኖሪያቸውን በተለይ በዩናይትድ ስቴትስ ያደረጉ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ያሰባሰቡት ለየት ያለ የገንዘብ ማሰባሰቢያ መርሃ ግብር ተካሂዷል። በዋነኛነት በማህበራዊ መገናኛዎችና በበይነ መረብ አውታሮች ላይ በተደረገው ስነስርዓት ትውልደ ኢትዮጵያውያኑ በሚሊዮን የሚቆጠር ብር በአባይ ወንዝ ላይ ግድብ እየገነባች ላለችው ሀገራቸው አበርክተዋል። ሀብታሙ ስዩም የዚህ እንቅስቃሴ አስተባባሪ ከሆኑትና የአረቡ ዓለም በግድቡ ዙሪያ ያለውን እይታ እንዲያሰፋ ለማገዝ እየጣሩ ካሉት መካከል አንዱ ከሆኑት ኡስታዝ ጀማል በሽር ጋር ትላንት አጭር ቆይታ አድርጎ ነበር። ቀጥሎ ይቀርባል። በአባይ ወንዝ ላይ በመሰራት ላይ ያለውን የኢትዮጵያ ህዳሴ ግድብን በተመለከተ የቅርብ ዓመታት የድጋፍና የተቃውሞ ውድማ ሆኖ በማገልገል ላይ ያሉት የማህበራዊ መገናኛ ገጾችና የኢንተርኔት አውታሮች ናቸው። ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ግድቡን በተመለከተ በአረቡ ዓለም ያሉ እይታዎችን ለመፈተሽ የከፈቱት አውታር ከነዚህ መካከል ይጠቀሳል። ስሙም የአባይ ንጉሶች ይባላል። ኡስታዝ ጀማል በሽር በዚህ የምስል ገጽ ላይ በሺዎች የሚቆጠሩ ሰዎችን ሲያነቁ ይውላሉ። የአረብኛ ፕሮግራሞችን በተለይ ወንድም መሐመድ አልዓሩሲ በአልጀዚራ በሌሎችም የአረብ ቻናሎች ላይ ቀርቦ የሚያደርጋቸውን ፕሮግራሞች በመተርጎም ነበር መጀመሪያ የተጀመረው። ከዛ በኋላ ግን በአረብኛው እኛም ችሎታው ያለን ሰዎች ሌሎችም ተጠራርተን በአንድ ላይ እኛም ማገዝ ጀመረን። እሱን በአረብኛም የተለያዩ ሚዲያዎች ላይ እንሞግታለን። ከዛም ያን በመተርጎም ብቻ እንዳንቆም እኛስ ራሳችን ለምን የአረብኛ ሚዲያ አይኖረንም ብለን በዚሁ ሙሉ ከኒል በሚለው ወይም የናይል ንጉሶች በሚለው የአረብኛ ቻናልም ከዚሁ ጋር አብረን እንሰራለን። ስለዚህ በውይይታችን ሂደት ይህንን ባወቀን ጊዜ የግድኛ የአረብኛ ቻናል እንደሚያስፈልገን አመንን። በጣም ብዙ በዚህ ቦታ ላይ የውጭ ጉዳይ ሚኒስትሮችንም ሌሎችንም ለማሳመን የሞከር ነበር። ስለዚህም የተወሰነ ስራ ተሰርቷል። በዚህ ለምሳሌ ፋና አረብኛ ፕሮግራም መጀመሩ፣ የኢትዮጵያ የአረብኛ ፕሮግራሙ ማጠናከሩ ምናምን ከዚህ የመጡ ናቸው። እናም እኛም ደግሞ በጣም በሚገርም ሁኔታ የአረብኛውን ቻናል ብዙ የአረቦቹ ሰዎች እየገቡ የመወያየትም እድል ከፍተን ስልካችን አስቀምጠን ስለምናደርግ ለየት ብሎ በጣም ጥሩ ነገሮች እየተሰራ ነው። በመገንባት ላይ ባለችው ግድብ ሰበብ ዓለም አቀፍ ውዝግብ ውስጥ የገባችው ኢትዮጵያ ግድቡን ለመጨረስ የሚያስፈልገውን ከአራት ቢሊዮን ዶላር በላይ ገንዘብ በዋነኝነት ለማግኘት የወጥነችው በህዝብ መዋጮ ነው። በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያንም የብዙሃን ትኩረትን ያገኘውን የድጋፍ ማሰባሰብ መርሃ ግብር ለመጀመር የተነሱት አስር ዓመታትን የዘለቀው ትብብር አካል ለመሆን ነበረ። የተለያዩ ገንዘብ ማሰባሰብ ሂደቶች የተሞከሩ ሂደቶች አሉ። ከዛ ውስጥ አንዱ አምባሳደር ፍጹም አረጋ በዋሽንግተን ዲሲ የኢትዮጵያ አምባሳደር እዚህ ቢሯቸው ላይ የዒድ ፕሮግራም ባለፈው የኛ የዒድ አልፊጥር ወይም ደግሞ የፍስክ ዒድ ላይ ፕሮግራም አብረን አንድ ላይ የኢፍጣር ፕሮግራም አድርገን ነበር፣ እና በሱ ላይ አነሳን፣ ለምን ደግሞ በሙስሊሞች እና የሙስሊሙን ኮሚኒቲ ቤዝ ያደረገ ነገር አንሞክርም ሲባል እኔ ደስ የሚለኝም ሁሌም ቢሰራ ጥሩ ነው ምለው እንደዚህ በግሩፕና በሃይማኖትም በምንም ተሰባጠረን ብንሆንም፣ ነገር ግን አንድ ላይ ደግሞ ብንሰራ የተሻለ ነው የሚል ነው ሁሌ እኔ ስሜቴ እና ስለዚህ ያንን ሀሳብ ብንወስደው ፕላትፎርሙን የኢትዮጵያን ሙስሊም አሶሲሽን ኢንሲያትል የሚለው አንድ ድርጅት የራሱ ከታክስ ነፃ የሆነ እንደገና የኢንጂኦ ፍቃድ ያለው ተአማኒነት ያለው ድርጅት ከመሆኑ አንጻር እሱን በበድር ኢትዮጵያ በሚባለው ድርጅት በሱ ጥላ ስር በሱ ሆኖ የጎፈንድሚውንትን ነገር ግን ስራው እንዲሰራ ጀመርን። የገቢ ማሰባሰብ መርሃ ግብሩ የመጀመሪያ እቅድ 50 ሺህ የአሜሪካን ዶላር ማሰባሰብ ነበረ። የእንቅስቃሴው መጀመር የአረቡ ዓለም በሚያዘወትራቸው የዜና አውታሮች ዘንድ ትኩረት ማግኘቱ ተጨማሪ ሰዎች እንዲረባረቡ ግፊት መፍጠሩን ኡስታዝ ጀማል በሽር ያስታውሳሉ። ይህ መነቃቃት የኋላ የኋላ አንድ ወር ባለሞላ ጊዜ ውስጥ 500 ሺህ የአሜሪካ ዶላር በኢትዮጵያ ከ20 ሚሊዮን ብር በላይ ነው እንዲሰበሰብም አስችሏል። አምስት መቶ ሺህ ላይ እየደረስን እያለ በመሀልም በጣም የሚገርሙ የሚገርሙ ሰዎች ነበሩ እየመጡ ለምሳሌ በጣም እዚህ ቦታ ላይ በጣም ከልቤ ላመሰገን ወደው ወንድም ደስታ ገላጋይ ዘውዴ አቶ ገላጋይ ዘውዴ ልጅ እንደዚህ አድርጋችሁ ለምሳሌ አርባ ሺህ ከሰበሰባችሁ እኔ ሌላ አርባ ሺህ ማች አደርጋለሁ እንደዚህ አይነት በጣም የሚገርም የሆነ ድንቅ የሆነ ኢትዮጵያዊነት የታየበት የሆነ ማነቃቂያ ነገሮች እየመጡልን በዚህ አይነት መልኩ በእሳቸው በኩል ወደ መቶ ሺህ ብር የሚጠጋ እንደዚህ አይነት ማበረታቻ በግለሰብ ደረጃ ድንቅ ነገር ኢትዮጵያዊነትን ያየንበት የሆነ ዘመቻ ያደረግን አሁን መጨረሻ ላይ የሚገርምህ ወንድሜ ሀብታሙ ወደ አራት መቶ ሀምሳ ምናምን አካባቢ እያለን ወይም ስልሳ አካባቢ እያለን ሰማንያ ሺህ ከሰበሰባችሁ እኔ መቶ ሺህ ብር ሰጣችኋለው የሚል ሌላ ኦፈር መጣለን። በዚሁ ጋሽ ደስታ ገላጋይ በኩል የቤተሰብ ሌላ አንድ እህት ጠርተውልን እና በዚህ አይነት መልኩ ይህንን ቻሌንጅ ወስደን እነሆ ትላንትና በምሽቱ ከስድስት መቶ አስር ሺህ በላይ ሰበሰብን። ሰው ከአምስት መቶ ሺህ በኋላም ወደ መቶ አስራ ምናምን ሺህ ውስጥ ገብተናል ማለት ነው። ይሄ ማለት ሌላ ያ ቃል የተገባልን መቶ ሺህ ብር የሚመጣበት ወቅት ከሰባት መቶ ሺህ ብር አለፍን ማለት ነው። ትውልድ ኢትዮጵያን የስልምና እምነት ተከታዮች ያስተባበሩትና የሌላ እምነት ተከታይ የሆኑ ኢትዮጵያውያንም በጋለ ስሜት ተሳትፎበታል በተባለው የገቢ ማሰባሰብ ዘመቻ ውጤት ደስተኛ መሆናቸውን ኡስታዝ ጀማል አክለው ነግረውኛል። በእሳቸው እይታ ግድቡ ኢትዮጵያና ኢትዮጵያውያንን ለኢኮኖሚና ፖለቲካዊ ከፍታ የሚያበቃ ጠቃሚ መላ ነው። በግብፃውያንና በሱዳናውያን ዘንድ ግን የኢትዮጵያ ህዳሴ ግድብ ጉዳይ ተቀባይነት የሌለው ቀጠናዊ ስጋትንም የደቀነ ነው። ከዘጠና በመቶ በላይ የሚልቀው ህዝቧ ህልውናው ከወንዙ ጋር የተቆራኘ መሆኑን የምትናገረው ግብፅ እስከ ጸጥታው ምክር ቤት የደረሰ ቅሬታዋን አሰምታለች። የሀገሪቱ መሪ አብደልፈታ አልሲሲ የሀገራቸውን አቋም በተመለከተ ከረር ያሉ ቃላትን እየተጠቀሙባቸው አፍታዎችም አሉ። ያኔ ሰቡር ግድ ለክን ማሐደሽ ሀያቅደር ያኩድ። እኔ በጣም ታጋሽ ነኝ። ይሁንና አንድም ሰው ከግብፅ የውሃ ድርሻ አንዲት ጠብታ ውሃ መውሰድ አይችልም። ካልሆነ ግን ቀጠናው ሊያስቡት ደማይችል አለመረጋጋት ይገባል። ማንም ሰው ይሄ ከኛ አቅም በላይ ነው ብሎ አያስብም ያሉት ሱዳንም፣ ኢትዮጵያ ገዢ ውል በሌለበት ሁኔታ የምታካሂደውን የውሃ ግድብ ሙሌት ስራ እንደማትቀበለው ማስታወቋ ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ለእስልምና ሃይማኖት ተከታዮች በድጋሚ የኢድ አላድሀ በዓል እንዲሆን እንመኛለን። ወደ ተከታዩ ዘገባችን እንለፍ። ካምፌድ የተሰኘ ትምህርት ለሴቶች ዘመቻ መንግስታዊ ያልሆነ ድርጅት በተለይ ድህነት በአፍሪካ ሴቶች ትምህርት ላይ የሚያሳድረውን ጫና ለመቅረፍ ላለፉት 18 ዓመታት ለተማሪዎችና ወላጆች የኢኮኖሚ አቅም በመፍጠር እንዲሁም በሀገሪቱ የሚገኙ ትምህርት ቤቶችን በማገዝ ከ48 ሚሊዮን በላይ ሴት ሕጻናት በትምህርት ቤት እንዲቆዩ አድርጓል። ይህን ተሞክሮ ወደ ኢትዮጵያ ለማምጣት እንዲቻል ድርጅቱ በተለይ ሴቶች ትምህርታቸውን ጀምረው እንዳያቋርጡ ለማገዝ የሰራቸውን ስራዎች የሚያስቃኝ ዘገባ አሰናድቻለሁ። ሰምተን እንመለስ። የተባበሩት መንግስታት ድርጅት በቅርቡ ያወጣው መረጃ እንደሚያሳየው በዓለም ዙሪያ 132 ሚሊዮን የሚሆኑ ሴት ህጻናት ወደ ትምህርት ቤት አይሄዱም። ከቅርብ ጊዜ ወዲህ ደግሞ በኮቪድ-19 ምክንያት የትምህርት አቅርቦት በመስተጓጎሉ 11 ሚሊየን ሴት ተማሪዎች ወደ ትምህርት ቤት ላይመለሱ ይችላሉ የሚል ስጋት አለ። ከነዚህ ውስጥ አብዛኞቹ እንደ ኢትዮጵያ ባሉ ዝቅተኛ ገቢ ባላቸው ሀገራት የሚገኙ ናቸው። ለዚህ መሰረታዊ ምክንያቱ ድህነት ቢሆንም የፆታ እኩልነት አለመኖር፣ ፆታን መሰረት ያደረገ ጥቃት፣ ያለእድሜ ጋብቻና በተለይ በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በብዛት የሚስተዋለው ሕገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ከዚህ ቀደም ያነጋገርናቸው የትምህርት ባለሙያዎች ነግረውናል። በአማራ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍ ያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለ ዕድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖች በበለጠ በቤተሰባቸው የኑሮ አቅም ምክንያት የመጣ የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እየሆነ መጥቷል። በዋናነት አሁን ዘልቀው ሂደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ፣ በኦሮሞ ብሔረሰብ ዞን አስተዳደር፣ በምስራቅ በወሎ አካባቢ እንዳንድ ትልቅ ፈታኝ ሆኖ እየመጣ ያለ ችግር ነው። በቤንሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከሀያ አምስት አመታት በላይ በትምህርት ባለሙያነት ያገለገሉት አቶ ሙሉጌታ እድሜው ገፍቶም እንዲሁ በስራ ላይ በቆዩባቸው አመታት በሴቶች ትምህርት ዙሪያ ያስተዋሏቸውን ችግሮች እንዲህ ያስረዳሉ። Mesela bu akkala gekele Anne ya böyle vurdu Şimdi da. Aleni Yani için, endişe marit, ካምፌድ ወይም ትምህርት ለሴቶች ዘመቻ የተሰኘው መንግስታዊ ያልሆነ ድርጅት የተቋቋመው እነዚህን በመሰረታዊ ሁኔታ ከድህነት ጋር የተቆራኙና ሴቶችን ከትምህርት ገበታቸው የሚያርቁ ተግዳሮቶችን በመቅረፍ ሴቶችን እራሳቸውን እንዲችሉ ለማገዝ ነው። ድርጅቱ ላለፉት 18 ዓመታት በአምስት የአፍሪካ ሀገራት በጋና ማላዊ፣ ታንዛኒያ፣ ዛምቢያ እና ዚምባብዌ ውስጥ እየሰራ ሲሆን ከ379 ሺህ በላይ ተማሪዎች በቀጥታ ተጠቃሚ እንዲሆኑ አድርጓል። ለመሆኑ በእነዚህ ሀገራት የሴት ተማሪዎች ችግር ምን ያክል ተቀርፏል? ኢትዮጵያስ ከዚህ ምን ትማራለች? በታንዛኒያ የካምፌ ዳይሬክተር ሆኖ ለሚያገለግሉት ሊዲያ ዊልበርት ያቀረብኩት ጥያቄ ነው። ችግሮችን ከስር ከመሰረታቸው ለመፍታት በመቻላችን የሚማሩበት ሁኔታና የጀመሩትን ትምህርት የመቀጠሉ ሁኔታ ተሻሽሏል። ለምሳሌ ታንዛኒያ ውስጥ ስራ ስንጀምር አንድ መቶ ሴት ተምሳሌቶች ነበሩን። አሁን ከሁለት ሺህ በላይ ሆነዋል። በአሁኑ ሰዓት በተለያዩ ክፍለ ግዛቶች የሚገኙ ትምህርት ቤቶች ውስጥ ለሚማሩ 19 ሺህ ተማሪዎችም ድጋፍ እናደርጋለን። በአጠቃላይ ታንዛኒያ ውስጥ እስከ ዛሬ ለ48 ሺህ ሴት ተማሪዎች ድጋፍ አድርገናል። ካምፌድ በታንዛኒያ በሰራባቸው ዓመታት ይህን ማድረግ የቻለው በተለይ ለሴቶች ከትምህርት ገበታ መራቅ ዋና ምክንያት የሆነውን ድህነት ለማስወገድ ከወላጆች፣ ከተማሪዎች፣ ከትምህርት ቤቶችና በቀጥታ ከማህበረሰቡ ጋር በመስራቱ መሆኑን ሊዲያ ዊልበርት ያስረዳሉ። ጥሩ ገቢ ያለው ቤተሰብ ልጆቹን ትምህርት ቤት አልክም ሲል አላየሁም። በእርግጥ ሌሎች ችግሮች ሊኖሩ ይችላሉ፣ ግን በድህነት ውስጥ እንደሚኖረው ሰው ሊሆን አይችልም። ስለዚህ በዋናነት የምናደርገው ይህንን የገንዘብ ችግር መቅረፍ ነው። በመንግስት ተቋማት በኩል ለትምህርት የሚሆናቸውን ወጪ መሸፈን የማይችሉትን ልጆች ለይተን በቀጥታ የገንዘብ ድጋፍ እናደርግላቸዋለን። ከዚያ የትምህርት ቁሳቁስ፣ የትራንስፖርት እና አንዳንዴም የሚኖርበትን ቦታ እናመቻችላቸዋለን። ልክ ልጁን ወደ ትምህርት ቤት የሚልክ ወላጅ የሚያደርገውን እናደርጋለን ማለት ነው። ካምፌድ በድርጅቱ ድጋፍ ተደርጎላቸው ለቁም ነገር በበቁ አባላቱ አማካኝነት የተቋቋመ ለርነርስ ጋይድ ወይም ተምሳሌት የተሰኘ ፕሮግራምም አለው። ፕሮግራሙ በዋናነት ዓላማው የነበረባትን ችግር አሸንፋ ተምራ ለቁም ነገር የበቃች ሴት ለሌሎች ሴት ህፃናትና አቻዎቿ ምሳሌ እንድትሆን ማድረግ ነው። ካምፌድ በሚንቀሳቀስባቸው አምስት ሀገራት ከ4000 በላይ ተምሳሌቶችን አፍርቷል። ከነዚህ አንዷ በታንዛኒያ ገጠራማ አካባቢ ተወልዳ ወላጆቿን በልጅነቷ በማጣቷ ለችግር የተዳረገች ሆኖም ካምፌድ ባደረገላት ድጋፍ ታግዛ ትምህርቷን በዩኒቨርሲቲ መጨረስ የቻለችው ዲያሪስ ማርቲን አንዷ ናት። ካምፌድ ካምፌድ ባይረዳኝ ኖሮ ትምህርቴን ለመጨረስ አልችልም ነበር። ምናልባትም እንደ ታናናሾቼ ጎዳና ላይ ነበር የምወድቀው። እነሱ ለተወሰነ ጊዜ ጎዳና ላይ ወጥተው ነበር። ነገር ግን እኔን ካምፌድ ሕልሜን እንዳሳካ ረድቶኛል። በተለይ ሌሎችን እንደኔ ያሉትን እንደኔ ይቸገሩ የነበሩትን እንድረዳ ረድቶኛል። የሁልጊዜ ምኞቴ ዩኒቨርሲቲ ገብቼ ስጨርስ ሌሎች ሴት ወጣቶችንና ረጂ የሌላቸውን ህልማቸውን እንዲያሳኩ መርዳት ነበር። ዲያሪስ አሁን በካፌድ ውስጥ ዋና ፕሮግራም ኃላፊ ሆና ትሰራለች። ለሌሎች ሴት ተምሳሌት በመሆን የጽናትን ውጤት ታጋራለች፣ የስኬት መንገዷን ታሳያለች። የአቅም ችግር ያለባቸውን ደግሞ በድርጅቱ አማካኝነት እርዳታ እንዲያገኙ ታግዛለች። እንደ ዲያሪስ ያሉ ሴቶችን ማስተማር ቤተሰብን፣ ማህበረሰብን ብሎም ሀገርን ማስተማር ነው የሚሉት ሊዲያ፣ የሴት ልጅ መማር ለዓለም እድገት ወሳኝ መሆኑን ያሰምሩበታል። የተለያየ ባህል እና የተለያየ ባህልና የኢኮኖሚ አቅም ማጣት ሴት ልጆችን ድምፅ እንዳይኖራቸው ያደርጋል። ትልቅ ህመም ውስጥ ሆነ እንኳን ሀሳባቸውን በሙሉ ልብ ለመግለጽ ሊቸገሩ ይችላሉ። ስለዚህ ሴትን ልጅ ትምህርት ማስተማር የማህበረሰብን ድምፅ መመለስ ማለት ነው። ካምፌድ ፕሮግራሙን በሌሎች የአፍሪካ ሀገራት የማስፋፋትና በአፍሪካ ስኬታማ የሴት አስተማሪዎችን፣ የህግ ባለሙያዎችን፣ የንግድ ባለቤቶችንና የጤና ባለሙያዎችን እንዲሁም የመንግስት ኃላፊዎችን ቁጥር የማሳደግ እቅድ አለው። ያንን ለማሳካት እንደ ዲያሪስ ያሉ ተምሳሌቶች ሴቶች ከትምህርታቸው እንዳይስተጓጉሉ ሌት ተቀን ይተጋሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። መሰናዷችን ወደ አምቦ ይወስደናል። ባልደረባችንና ኮር መልካ ለሱስ የተጋለጡ ወጣቶች ጋር ቆይታ አድርጓል። ወጣቶቹ ከሱስ ለመውጣት እያደረጉት ያለውን ጥረት ያጫውቱናል። ሌሎች ወደ ተመሳሳይ ሱስ እንዳይገቡም ምክራቸውን ያጋሩናል። የመጀመሪያው ክፍል ቀጥሎ ይቀርባል። በጣም አመሰግናለሁ። በጋቢና ቪኦኤ ስም በወጣቶች ዙሪያ በዛሬው እለት የምንወያይበት ርዕስ ሱስና መዘዙ ወጣት ከሱስ ለመላቀቅ ምን ማድረግ አለበት በሚለው ዙሪያ ነው። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከእናንተ መካከልም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርግ ወጣት ሊኖር ይችላል። እንዴትስ አንድ ወጣት ራሱን ከሱስ ጠብቆ ለዓላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው ማለት ነው። በቅድሚያ ከአድማጮች ጋር እንተዋወቃለን። በማስቀጠል እናንተ የትኛውን የሱስ አይነት ነው በአሁኑ ሰዓት እየተገበራችሁ ያላችሁት? ወደዛስ ሱስ እንድት ገቡ ያደረጋችሁ ነገር ምንድን ነው? መንስኤ ማለት ነው። በእሱ እንቀጥላለን ማለት ነው። ወንድሜ ከአንተ ልጀምር። እሺ፣ እኔ ሮባ በቀለ እባላለሁ። አሁን ላይ ግራጁዌት አድርጌ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ። እሺ፣ አመሰግናለሁ። ስሜ ጫላ ዳጋጋ ይባላል። እኔ አሁን የምጠቀመው ሱስ ጫት የጫት ሱስ ነው ያለብኝ ስሜ ወቢኩም ሳ ይባላለሁ እኔ በጫት ሱስ እና በሲጋራ ሱስ እንትንብያለሁ። እሺ አመሰግናለሁ። ሁላችሁንም እንዴት ወደዚህ መግባት ቻላችሁ? እንድትገቡ ያደረጋችሁ ነገር ምንድን ነው? እኔ ወደዚህ ሱስ ዓለም እንደምገባ ያደረገኝ አንደኛ የጓደኛ ግፊት፣ በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን የደረሰኝ ዩኒቨርሲቲ ኢንቫይሮመንቱ በቃ ጫትም ስለሚዞተርበት ወደ ሱሳ አለም የገባሁት ስፔሻሊ 208 ዩኒቨርሲቲ ላይ ለማጥናት አሪፍ ነው፣ ካልቃምክም ይሄን ነገር ካልጠቀምክ መጠጣት ምናም የሚል የጓደኛ ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሊው በሚለው ወደዚህ ዓለም ወደ ሱሱ ዓለም ገባው። በዚህ ነው ማለት ነው። አሁን ላይ ስድስት አመት ማለት ነው። ጫላ፣ እሺ፣ እኔ ወደ ጫት የገባሁት በአንደኛ ተምሬ በዛ ሰዓት ስራ አላገኘሁም፣ ሁለተኛ ደግሞ ወጣቱ ሄዶም ይውልበት ቦታ ያለው ሁለተኛ ላይ ደግሞ ያው ጓደኛ የሚቀሙትን ሰው ውጭ ላይ ያየ እኔም ነው ሞክሮ የሚለው ተደብቀም አንድ ሁለት እያደረግ በዛ ሱስ እንደዚህ ነው የገባውበት፣ ማለት ነው ሰባት አመት ቅሜያለሁ። ወቢ ያው ይሄን ሱስ የጀመርኩት ወደ አምስት አመት ምናምን ሆኖኛል። ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ልሞክረው በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው በዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ የገባሁት ያው ስርዓትነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁን እን ያው ከዚህ ለመውጣት ጥረት እያረኩ ነው። የትኛውን የጀመርከው ቅድሚያ ሲጋራ ነው ወይስ ጫትን? በፊት የጀመርኩት ሲጋራ ነበር። ቀስ በቀስ አሁን ጫቱንም እንትን ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት። ቅድም እንደነገራችሁኝ በመግቢያው ላይ ከዚህ ሱስ ለመውጣት ጥረት እያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛል። እና እዚህ አካባቢ ማለትም እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለት ነው እንደናንተ ያለ ወጣት ወደ ሱስ እንዲገባ የሚገፋፉት ምንድን ናቸው? ምንድን ነው ያስተዋላችሁት? ወደዛስ እንዲገቡ ያደረጋቸው ምክንያት ምንድን ነው ብላችሁ ታስባላችሁ? እነዛ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባ እንጀምራለን። እንደኛ እንደ አምቦ ከተማ ካየን አንደኛ፣ ወጣቱ ለምንድን ነው ወደ ሱስ አለም የሚገባው ካለን መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች በስርዓት የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት የሳይኮሎጂ ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካላማወቅ የተነሳ ብዙ ወጣቶች ወደዛ ዓለም ይሄዳሉ። እናም ደግሞ ስልጣኔ የሚባለውን ደረጃ በዛ ማሰብ በሱስ ብቻ ማሰብ ግን ዓለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በሀያ አንደኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ እኛ ከተማ ወጣቶች በሱስ ዓለም ውስጥ ሲዘፈቁ ሲገቡ አይ አይቼ እወጣለሁ በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከ ማጣት ቤተሰባቸውን እስከ መረበሽ ለብዙ በቀላል አልባሌ ለጎዳና ይደርሳሉ ማለት ነው። በምኖርበት በአንቦ ከተማ ውስጥ አንደኛ ወጣት ወደዚህ እንዲገባ የሚያደረግበት ሰበብ አንዱ አንደኛው ፋሚሊ ልጁን በስርዓት አለመቆጣጠር ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በእሱ ንዴት ይገባል። አሁን እዛ ጋር ወጣቱ የወጣቱ የሚውልበት ቦታ የሚዝናናበት ቦታ እንኳን ወይ ደግሞ ሄዶ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት የሚሆን እሱን እንኳን በቂ ያለመሆኑ ነው። ወቢ ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ፣ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው። ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። አሳስተናግዳችሁ አመሻወት ስመኝሽ የቆየ ነበርኩኝ። ነገ ከሌሎች ቅንብሮች ጋር እንጠብቃችኋለን። መልካም ምሽት።